ጤናና አካባቢ አብዛኞቹ ክትባቶች አይወስናቸውም። አሁን የቴታነስ ክትባት የምናይበት ጊዜ በኛም ሀገር ለነፍሰ ጡር እናቶች እንሰጣለን። በኢትዮጵያ የጤና ጥበቃ ሚኒስቴር የእናቶችና ህጻናት ዘርፍ ረዳት ዳይሬክተርና የክትባት ጉዳዮች ቡድን አስተባባሪ ወይዘሮ ሊያ ወንዶሰን ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ህጻናትም በተገቢው ጊዜ ማስከተብ በቀላሉ መዳን በሚችሉ በሽታዎች በለጋ እድሜያቸው እንዳይቀጠፉ ለመከላከል እንደሚረዳ የጤና ባለሙያዎች በየጊዜ ያሳስባሉ። እዚህ ጀርመን ሀገር አዋቂዎችም እንደ አስፈላጊነቱ ክትባት እንዲወስዱ በየግል ሐኪሞቻቸው ይመከራሉ፣ ክትባቱንም ያገኛሉ። እንደ ኢትዮጵያ ባሉ የአፍሪቃ ሀገራትም የአቅም ጉዳይ እንቅፋት ባይሆን ልጆች ብቻ ሳይሆኑ ለአዋቂዎችም የክትባቱ አስፈላጊነት እንደማያነጋግር ነው ወይዘሮ ሊያ የገለጹልን። ዛሬ ጥቂት ስለ ክትባት ለመነጋገር አብረን ንቆይ። በጎርጎሮሳዊው የቀን መቁጠሪያ መሰረት ከሚያዝያ 24 እስከ 30 ወይም በኢትዮጵያ አቆጣጠር ከሚያዚያ 16 እስከ 22 በአውሮፓ የክትባት ሳምንት በመባል ይታወቃል። በዚህ ሳምንትም በየእድሜ ደረጃው ሰዎች ሊወስዱት ስለሚገባው የክትባት አስፈላጊነት ግንዛቤ እንዲኖራቸው በየመገናኛ ብዙሃኑ ይቀሰቀሳል። መረጃዎችም ይሰራጫሉ። አፍሪቃም ተመሳሳይ የክትባት ግንዛቤ ማስጨበጫ ሳምንት እንዳላት በኢትዮጵያ የጤና ጥበቃ ሚኒስቴር የእናቶችና ህጻናት ዘርፍ ረዳት ዳይሬክተርና የክትባት ጉዳዮች ቡድን አስተባባሪ ወይዘሮ ሊያ ወንደሰን ይናገራሉ። እኛም አገር በዚህ በአፕሪል ሀያ አራት በፈረንጆቹ ከሰላሳ ለአንድ ሳምንት የሚቆይ የክትባት ሳምንት በየዓመቱ እናከባለን። ስያሜው የአፍሪካ የክትባት ሳምንት ነው የሚባለው፣ በመላው አፍሪካ የሚከናወን ነው። በዚህ ክትባት ሳምንት ወቅት የሚሰራቸው ስራዎች አንደኛ ያልተደረሱ ህጻናት ካሉ መድረስ ተጨማሪ እድል በመስጠት፣ ሁለተኛ የማህበረሰቡን ደግሞ ስለ ክትባት ያለውን ግንዛቤ እንዲጨምር ለማድረግ የማህበረሰብ ንቅናቄ ስራዎችን እንሰራለን ማለት ነው። ኢትዮጵያ ውስጥ ይሄ የሚከናወነው በሀገር አቀፍ ደረጃ ሲሆን የዘንድሮ የክትባት ሳምንት በኦሮሚያ ክልል በፍቼ ከተማ መከበሩን ተረድተናል። በርካታ ህጻናት በዚህ ወቅት መከተባቸውንም ወይዘሮ ሊያገልጸውልናል። እሳቸው እንደሚሉትም በተጠቀሰው ሳምንት የሚከናወነው ለመደበኛ ክትባቱ መርሃ ግብር እንደ ተጨማሪ ድጋፍ የሚወሰድ ነው። ለመሆኑ ክትባት የሚሰጠው በየትኛው ዕድሜ ክልል ለሚገኙት ይሆን? ክትባት የምንሰጠው እኛ እንግዲህ ከአንድ አመት በታች ለሆኑ ህጻናት ነው ሁሉንም አይነት ክትባቶች የምንሰጠው ግን እንደ ያስፈላጊነቱ የተለያየ እድሜ ክልል ላይ ያሉት ማህበረሰብ ክፍል ተጠቃሚ ልናደረግ እንችላለን። ለምሳሌ የፖሊዮ መከላከያ ክትባት ከአምስት ዓመት በታች ለሆኑ ተጋላጭ ለሆኑ ከመደበኛው በተጨማሪ በዘመቻ መልክ እንሰጣለን። የኩፊ መከላከያ ክትባትንም እስከ አስራ አምስት ዓመት እንሰጣለን። የማጅራት ገትር መከላከያ ክትባት ደግሞ ባለፉት ሶስት አመታት ከአንድ አመት እስከ ሀያ ዘጠኝ አመት ድረስ ላሉት ሰጥተናል ማለት ነው። የተባበሩ መንግስታት የዓለም የጤና ድርጅት እንደሚለው በመላው ዓለም 86 በመቶ የሚሆኑ ህጻናት እስከ ጎርጎሮሰዊ ዓመት 2015 ድረስ መንጋጋ ቆልፍን፣ ትክትክና አናዳን ለመከላከል ተከትበዋል። እንዲያም ሆኖ 19.4 በመቶ የሚሆኑት አሁንም ክትባት ማግኘት አልቻሉም። ኩፍኝን ለመከላከል የሚያስችለውን ክትባት ባለማግኘታቸውም በየአመቱ 134ሺ ልጆች እንደሚያልቁ የዓለም የጤና ድርጅት ያመለክታል። ኢትዮጵያ ውስጥ ክትባት የማዳረሱ ጥረት ከጊዜ ወደ ጊዜ እየተሻሻለ መጥቷል ይላሉ ወይዘሮ ሊያ። በኢትዮጵያ ክትባት የማዳረስ ሁኔታ ከአመት አመት የተሻሻለና አሁን በጣም አመርቂ የምንለው ደረጃ ላይ ነው ያለው። በኢትዮጵያ እንግዲህ በአመት ወደ ሶስት ሚሊዮን የሚጠጉ ህጻናት ይወለዳሉ የሚል መረጃ ነው ያለ። ለእነዚህ ህጻናት መደበኛ የሆነ ክትባት እንዲያገኙ ግብአት የማሟላት ስራዎች እንሰራለን። ከግብአትን ባሻገር እንደምታውቁት ክትባት ሙቀት ሴንስቲቭ ነው እና ሙቀት እንዳያገኘው ደግሞ ቅዝቃዜውን ጠብቁ የሰንሰለቱን ሊቀጥል የቅዝቃዜውን ስርዓታችንን የማጠናከርና የማስፋፋት ስራዎች እንሰራለን። ይሄ ማለት አግባብነት ባለው ሬፍሪጅሬተድ ትራክ ክትባትን ማሰራጨት ይጨምራል። ከዛ ባሻገር በጤና ተቋማት ክትባት የሚቀመጡበት ወቅት በፍሪጅ ውስጥ ማስቀመጥ ከዛም እዛ ውስጥ ያለውን ቴምፕሬቸር ሞኒተር ማድረግም ይጨምራል ማለት ነው። ኢትዮጵያ ውስጥ አሉ፣ ወይዘሮ ሊያ። ክትባት መስጠት የተጀመረው በጎርጎሮሳዩ 1980 ዓ ም ነው። ያኔ በትንሹ የተጀመረው የክትባት መርሃ ግብር አሁን ቁጥሩ ከፍ ብሏል። ኢትዮጵያ ውስጥ ክትባት የተጀመረው እንደ ፈረንጆች አቆጣጠር በአስራ ዘጠኝ ሰማኒያ ነው። ስንጀምር በአምስት ክትባት ነበር የጀመረው። አሁን በመደበኛ ክትባት የፊታን ክትባት ጨምረን እንደምናይበት ጊዜ አስራ አንድ የሚደርስ ክትባት ነው እየሰጠን ያለ ነው እና ከአመት አመት ተጨማሪ ክትባቶችን በመደበኛ ክትባታችን ላይ እየጨምርን የምንሄደው ይሄም የመንግስት ኮሚትመንት እና ከአጋር ድርጅቶችን ያለው ደግሞ ተጠናከረ ድጋፍ በማጠናቀር የሚሰሩ ናቸው ማለት ነው። የፖሊዮን ሽፋን በምናይበት ጊዜ በመደበኛ ክትባት ወደ ሰማንያ አምስት ፐርሰንት አካባቢ ነው ያለው። ይህንን ክትባት ለማጠናከር እንደምሳው በምስራቅ አፍሪካ ትልቅ ተጋላጭነት አለ የፖሊዮ ወረርሽኝ በናይጄሪያም ያለው የፖሊዮ ወረርሽኝ ሙሉ ለሙሉ ስላልተዘጋ ተጋላጭነት ስለሚቀንስ ተጨማሪ ከመደበኛው ላይ ተጋላጭ የሆኑትን አካባቢዎች ለይተን በዘመቻ መልክ ፖሊዮንን እንከተባለን ማለት ነው። ይሄን በማድረግ ያላገኙ እንኳን ቢኖሩ ተጨማሪ እድል ለመስጠት የሚደረጉ ጥረቶች ናቸው እና በየክትባት አይነቱ ሽፋኑ ቢለያይም ለምሳሌ ጸረ አምስት ክትባት ሽፋናችን በምናይበት ጊዜ ወደ ዘጠና ስድስት ዘጠና ሰባት ፐርሰንት አካባቢ ነው ያለ ነው እነዚህ ቁጥሮች የሚያሳዩን ከአመት አመት ሽፋናችንን እየተሻሻለ መምጣቱን ነው ግን ይህንን ሊበልጥ አጠናክሮ መሄድ ላይ ብዙ መስራት ሊጠይቅ ይችላል ለምን አሰጣጠሞች በክልል በወረዳ በኑሮ ሁኔታዎች ለምሳሌ አርብቶ አደር አካባቢ ላይ አርሶ አደር ላይ ያለው የተሻለ ነው ያለው ዝቅተኛ ያለበትም ሁኔታ ቢሆን ከፋፍለን በምናይበት ጊዜ አሁንም በምንፈልገው ደረጃ ክትባት ተደራሽነቱ ላይ ዘና ከሆኑ ስራት እንዳለበት ነው የሚያመላክ እዚህ አውሮፓ እንደ ቅስቀሳ ሆኖ የወጡ ዘገባዎችን የምመለከተው ሁሉ ሰው እንዲከተብ ነው የሚያሳስቡት። በየተወሰኑ ዓመታት የቴታንስ ኩፍኝ የመሳሰሉትን ክትባቶች አዋቂዎች እንዲከተቡም ይቀሰቀሳል እና ክትባት እድሜ ይወስነዋል ወይ? አብዛኞቹ ክትባቶች አይወስናቸውም። አሁን የቴታንስ ክትባት የምናይበት ጊዜ በኛም ሀገር ለነፍሰ ጡር እናቶች እንሰጣለን። የሚሰጡ ባላቸው ቀጠሮ መሰረት እየተመለሱ አምስት ዙር ድረስ ሲወስዱ ነው ሙሉ ለሙሉ ተጠብቀዋል ሕፃኑም ተጠብቀዋል ማለት የምንችለው። ያንን ለማድረግ ሚኒመም ስታንዳርዱ ሶስት ቢሆንም አምስት ዙር ድረስ እንፈትባለን እና አዋቂዎችንም ተደራሽ እናደርጋለን። ግን አሁን እንደምትይኝ አይነት በሁሉም ሜድሚ ክልል ያለ ምንም ቅድመ ሁኔታ የምንሰጥበት አሰራር እስካሁን የለንም። ምክንያቱም እንደ ታዳጊ ሀገርነታችን የተለያዩ የኢፒዴሞሎጂ ላይ ያሉትን መረጃዎች መሰረት አድርገን ዕድሜውንም የምንወስነው ነው ማለት ለምሳሌ ማጅራት ገትር መከላከያ ክትባት ከሀያ ዘጠኝ አምስት ዕድሜ ድረስ የተሰጠበት ምክንያቱ ተጋላጭነታቸው በጣም ከፍተኛ ስለሆነ በዚያ ዕድሜ ክልል ውስጥ ያሉት ነው። ለሁሉም ደግሞ መስጠትም ስለማንችል በተጨማሪነት እንጂ ለሌሎች የሚሰጥ ጉዳት አለ ወይ የሚባል ጉዳት የለም። በክትባት መከላከል ከሚቻሉ በሽታዎች መካከል ለምሳሌ ኩፍኝ በቀላሉ በማስነጠስ በሳል እንዲሁም በትንፋሽ ሊተላለፍ የሚችል በሽታ ነው። ተዋሲው ከታመመው ሰው ወደ ጤነኛው ሰው ገብቶ ጥቃት ሲያደርስ ከፍተኛ ትኩሳትና ቆዳ ላይ የሚወጣ ሽፍታ ያስከትላል። የበሽታው መከላከያ ክትባትም ሕይወት ያለው ተዋሲ ነው። የኩፍኝ ክትባትን ከ11 እስከ 14 ወራት የሚሆናቸው ህጻናት ለመጀመሪያ ጊዜ መከተብ ይኖርባቸዋል። ከ15 እስከ 23 ወራት ሲሆናቸው ደግሞ በድጋሚ እንዲከተቡ ማድረግ ይገባል። ሐኪሞች ከታማሚው ሰው ጋር በሚኖር ቀጥታ መነካካት ወይም ከታማሚው የወጡ ፈሳሾችን በመንካት እንደሚጋባ የሚናገሩለት ጆሮ ደግፍም መከላከያ ክትባቱን በተመሳሳይ የእድሜ ደረጃ በተደጋጋሚ ጨቅላ ህጻናት ማግኘት አለባቸው። መንጋጋ ቆልፍ በአፈርና የእንስሳት ፍግ ምክንያት ባክቴሪያ የሚያመጣው የጤና ችግር ነው። በሽታው ሲከሰት የሰውነት መረበሽ፣ የራስ ምታትና ላብ ያስከትላል። ሲባባስ ደግሞ የመተንፈሻ አካላትን ጡንቻዎች ሽባ እንደሚያደርግ ሐኪሞች ይናገራሉ። ልጆች ለዚህ በሽታ እንዳይጋለጡ በለጋ ዕድሜ የመጀመሪያውን ክትባት መውሰድ ይኖርባቸዋል። ከፍ ሲሉ ደግሞ እስከ 17 ዓመት ድረስ እንዲከተቡ ይመከራል። ተገቢውን ክትባት ሳያገኙ ቀርቶ ለበሽታው ከሚጋለጡት መካከል ከ20 እስከ 50 በመቶ የሚሆኑትን እንደሚገድልም የዓለም የጤና ድርጅት ያሳስባል። ለሰጡም ማብራሪያ በኢትዮጵያ ጤና ጥበቃ ሚኒስቴር የእናቶችና ህጻናት ዘርፍ ረዳት ዳይሬክተርና የክትባት ጉዳዮች ቡድን አስተባባሪ ወይዘሮ ሊያ ወንደሰንን በአድማጮች ስም እያመሰገንን ለዕለቱ ያልነውም በዚሁ እናብቃ። አድማጮች አስተያየት፣ ጥቆማችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።